የዲደብልዩ ዜና ጠና ስጥልኝ አድማጮች እንደምናምሽታችኋል። በቅድሚያም አርስተ ዜና የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ ግብፅ በታላቁ ሕዳሴ ግድብ ላይ ያቀረበችውን ሐሳብ ውድቅ ማድረጉን አስታወቀ። የኢትዮጵያ ውጭ ጉዳይ ሚኒስትር ግብፅ ሰሞኑን ያቀረበችው ሐሳብ የኢትዮጵያ ሉዓላዊነት የሚጻረር ነው ሲል በመግለጫው መጥቀሱን አሶሽየትድ ፕሬስ የዜና ምንጭ ዘግቧል። በድንበር የለሽ ሐኪሞች ድርጅት ስር የሜዲትራኒያን ባህር ላይ ስደተኞችን ከመስጠም ለመታደግ በምትቀዝፈው ኦሺያን ቪኪንግ የተሰኘች የግል መርከብ ላይ የተሳፈሩ 218 ስደተኞችን ተቀባይ ሀገር ጠፋም። በዲሞክራሲያዊ ሪፐብሊክ ኮንጎ ምስራቃዊ ግዛት ግፍ ግፍና በደሉ እጅግ መበርታቱ እንዳሳሰበው የተባበሩት መንግስታት ድርጅት ገለጠ። ዜናው እንበዝርዝርን የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ ግብፅ በታላቁ ህዳሴ ግድብ ላይ ያቀረበችውን ሀሳብ ውድቅ ማድረጉን አስታወቀ። መግለጫው የተሰጠው ግብፅ የህዳሴው ግድብ ላይ የተደረገው አዲስ ዙር ንግግር መክሸፉን ከገለጠች በኋላ ነው። አሶሺየትድ ፕሬስ የዜና ምንጭ በበኩሉ ኢትዮጵያ የግብፅን ሀሳብ ውድቅ ያደረገችበት መግለጫ የግብፅን ሀሳብ በጥብቅ የሚያወግዝ ነው ብሏል። የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው የኢትዮጵያን ወቅታዊ ሁኔታ አስመልክተው ዛሬ በሰ የሰጡት ጋዜጣዊ መግለጫ አባይን ማልማት ለኢትዮጵያ የህልውና ጉዳይ መሆኑን አሳስቧል። የአባይ ናይል ውሃ የኢትዮጵያን ሰባ በመቶ የገጸ ምድር ውሃ ሁለት ሶስተኛ የውሃ ኃይል ማመንጫ አቅም ከመያዙ ባሻገር ከዘጠኝ ብሔራዊ ክልሎች ስድስቱን በሙሉና በከፊል የሚሸፍን ሲሆን ይህም ከ36 በመቶ በላይ የሀገሪቱን የቆዳ ስፋት የሚሸፍንና ወደ 45 በመቶ የሚሆነው ህዝባችን የሚኖርበት ነው። ይህም አባይን ማልማት ለኢትዮጵያ ምን ያህል የህልውና ጉዳይ መሆኑን የምንረዳበት ነው። ቃል አቀባዩ የምህሮች መግለጫ ስምምነት በሁሉም የአባይ ተፋሰስ ፈራሚ ሀገራት እንዲፈጸም ብሎም እንዲከበር ኢትዮጵያ በአጽንኦት ማሳሰቧን ገልጧል። አባይን ማልማቱም ተጠናክሮ ይቀጥላል ብሏል። ኢትዮጵያ የውሃ ሀብቷን ፍትሐዊና ምክንያታዊ በሆነ መንገድ ዓለም አቀፍ ህግን አክብራ የአባይ ናይል ወንዝን የህዝቧን የአሁንና የወደፊት ትውልድ ፍላጎት ለማሳካት በአባይ መጠቀሟን አጠናክራ ትቀጥላለች። የኢትዮጵያ ውጭ ጉዳይ ሚኒስትር ግብፅ ሰሞኑን ያቀረበችው ሀሳብ የኢትዮጵያን ሉዓላዊነት የሚጻረር ነው ሲል በመግለጫው መጥቀሱን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ኢትዮጵያ በአምስት ቢሊዮን ዶላር የምትገነባው የህዳሴው ግድብ የውሃ ድርሻይን ይቀንስብኛል ስትል ግብፅ ቅሬታ በማሰማቷ በተደጋጋሚ ውዝግብ አስነስቶ ቆይቷል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ድርጅት በደቡባዊ ሱዳን ሁለት አውራጃዎች ውስጥ 124 ሰዎች በኮሌራ በሽታ እንደሞቱ ድርጅቱ ሳያዙ እንዳልቀረ ገልጧል። ቢያንስ ሰባት ሰዎች እዛው ሱዳን ውስጥ በኮሌራ በሽታ እንደሞቱም አስታውቋል። በሱዳን የኮሌራ ወረርሽኝ የተከሰተባቸው አውራጃዎች ሴናርና ብሉ ናይል የተባሉት ናቸው። የኮሌራው ሰበብ በነሐሴ ወር በአገሪቱ የተከሰተው የጎርፍ መጥለቅለቅ ያስከተለው የንጽህና አጠባበቅ መዛባት ነው ተብሏል። ወረርሽኙ በአግባቡ ክትትል ከተደረገበት በቁጥጥር ስር ሊውል እንደሚችል የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ድርጅት አስታውቋል። በዲሞክራሲያዊ ሪፐብሊክ ኮንጎ ምስራቃዊ ግዛት ግፍና በደሉ እጅግ መበርታቱ እንዳሳሰበው የተባበሩት መንግስታት ድርጅት ገለጠ። ካለፈው ሰኔ ወር አንስቶ በአካባቢው ታጣቂዎች ባደረሷቸው ጥቃቶች ከሁለት መቶ በላይ ሰላማዊ ሰዎች ተገድለዋል። በአስራዎቹ የሚቆጠሩ መንደሮች ደግሞ በእሳት ዶግ አመድ መሆናቸውን ጄኔቫ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ይፋ አድርጓል። አብዛኞቹ የጥቃቱ ሰለባዎች ኢቱሪ በተሰኘችው ግዛት ነዋሪዎች መሆናቸውም ተጠቅሷል። በዚች ግዛት ካለፈው ሰኔ ወር አንስቶ ከ230 ሺህ በላይ ሰዎች ግፍና መከራውን ፍራቻ ተሰዷል። ኢቱሪ የኢቦላ ተዋሲ የተዛመተባት ግዛት ስትሆን በአካባቢው ያለው ግጭት ገዳዩን ተዋሲ ለመዋጋት እንቅፋት ሆኖ ቆይቷል። ይህ ከቦን ከተማ የራይኖዝ አቅራቢያ የሚተላለፍላችሁ የዶች ቬሌ ዲ ደብልዩ ዜና ነው። በድንበር የለሽ ሐኪሞች ድርጅት ስር የሜዲትራንያን ባህር ላይ ስደተኞችን ከመስጠም ለመታደግ በምትቀስፈው ኦሺያንኪግ የተሰኘች የግል መርከብ ላይ የተሳፈሩ 218 ስደተኞችን ተቀባይ ሀገር ጠፋም የነፍሳድን መርከቢቱ ሠራተኞች የባህር ላይ ስደተኞቹ ወደቦቻቸው ላይ እንዲያርፉ ጣሊያንንና ማልታን ጠይቋል። የሰሜን ሊቢያ አልኩምስ ከተማ ስደተኞቹ እንድትቀበል የቀረበው ጥያቄም ተቀባይነት አላገኘም። በመርከቢቱ ላይ የተጫኑት ስደተኞች ከባህር ላይ የተገኙት ከማክሰኞ ጀምሮ ነው። ትናንት ለዛሬ አጥቢያ ደግሞ ቁጥራቸው 36 የሚሆን ስደተኞች ከእንጨት በተበጀች መናኛ ጀልባ ከሊቢያ ተነስተው ዓለም አቀፍ የውሃ ክልል ላይ ሲቀዝፉ በመገኘታቸው ወደ ነፍስ አድን መርከቢቱ Pitch and በእስር ላይ የሚገኘው የሳውዲ አረቢያው የድረገጽ ጸሐፊ ራይፍ ባድዊ የረሃብ አድማ ላይ መሆኑን ባለቤቱ ኢንሳፍ ሃይዳር በትዊተር መልእክታቸው ዛሬ አስታወቁም። ራይፍ አድማውን የጀምረው የእስር ቤት አያያዙ እየተባባሰ በመምጣቱ ነው ተብሏል። ሳውዲ አረቢያዊው ድረገጽ ጸሐፊ ሀገሪቱ እስልምናን የምትተነትንበትን ጥብቅ መንገድ አንቋሿል በሚል በቁጥጥር ስር ከዋለ በኋላ ለግርፊያ ተዳርጓል። የራይፍ ባድዊ ባለቤት በትዊተር መልእክታቸው ባለቤታቸው ያደረገ ጸሐፊው የረሃብ አድማ ከጀመረ ሶስት ቀናት መቆጠሩን ገልጧል የእስር ቤቱ አስተዳደር እስካሁን ለረሃብ አድማው ምላሽ አለመስጠታቸውን ሆኖም የእስር ቤቱ ኃላፊ ራይፍ በረሃብ አድማው ቢገፋበት ፍላጎታቸው እንደሆነ ገልጧል ብላለች ራይፍ የ10 ዓመት እስራትና የአንድ ሺህ ጅራፍ ግርፊያ የተበየነበት ሲሆን እንደ ጎርጎሮስ አቆጣጠር ከ2015 ጀምሮ ህዝብ በተሰበሰበበት 50። ጭራፍ ተገርፏል። ከታሰረበት ጊዜ ጀምሮም በተደጋጋሚ የረሃብ አድማ አድርጓል። ራይፍ እንደ ጎርጎሮስ አቆጣጠር በ2015 የዶቼ ቬሌ ዲ ደብልዩ ሐሳብን በነጻ የመግለጽ መብት ሽልማት አሸናፊ ነው። ዛሬ በዓለም አቀፍ ደረጃ መንግስታት ለተፈጥሮ ጥበቃ የሰጡት ትኩረት አናሳነት በመቃወም በተካሄደው ሰልፍ በመቶ ሺዎች የሚቆጠሩ የበርካታ ሀገራት ነዋሪዎች ተሳታፊ ሆኑ። የተቃውሞ ሰልፉን የጀመረችው አውስትራሊያ ስትሆን እንደ ተቃውሞ ሰልፉ አስተባባሪዎች ከሆነ ቢያንስ 300 ሺህ ሰዎች በተቃውሞ ተሳታፊ ሆኗል። በታይላንድ ሕንድና ደቡብ ኮሪያም ተማሪዎች እንዲሁም የሰልፉ ደጋፊዎች ተሳታፊ መሆናቸው ተገልጧል። በርሊን ከተማ ውስጥ በተደረገው የከባቢ አየር በቃ የተቃውሞ ሰልፍ 80000 ሰዎች መሳተፋቸው ተጠቁሟል። ቦን የሚገኘው የዶችቬሌ ሰራተኞችም ዶችቬሌ ዲደብልዩ ከሚገኝበት ህንፃ አቅራቢያ በሚገኘው የተባበሩት መንግስታት መስሪያ ቤት ፊት ለፊት ተቃውሟቸውን አሰምቷል። በመላው ዓለም ዙሪያ በዛሬ ዕለት ከ5000 በላይ የተቃውሞ ሰልፎች መከናወናቸው ታውቋል። ይህ ዶችቬሌ ዲደብልዩ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ግብፅ የታላቁ ህዳሴ ግድብ ላይ ያቀረበችውን ሀሳብ ውድቅ ማድረጉን አስታወቀም። የኢትዮጵያ ውጭ ጉዳይ ሚኒስቴር ግብፅ ሰሞኑን ያቀረበችው ሀሳብ የኢትዮጵያ ሉዓላዊነት የሚጻረር ነው ሲል በመግለጫው መጥቀሱን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። በድንበር የለሽ ሐኪሞች ድርጅት ስር የሜዲትራንያን ባህር ላይ ስደተኞችን ከመስጠም ለመታደግ በምትቀዝፈው ኦሺያን ቪኪንግ የተሰኘች የግል መርከብ ላይ የተሳፈሩ 218 ስደተኞችን ተቀባይ ሀገር ጠፋም። በዲሞክራሲያዊ ሪፐብሊክ ኮንጎ ምስራቃዊ ግዛት ግፍ እና በደሉ እጅግ በመርታቱ እንዳሳሰበው የተባበሩት መንግስታት ድርጅት ገለጠ። ዜናው በዚያው አበቃ። ጤና አይስጥልኝ።